የእግዚአብሔር አምላካችን የተመሰገነ ይሁን። የአንደኛ ዮሐንስን መልእክት በተከታታይ እየተመለከትን ነው እና በጣም አስደናቂ እውነቶች ያሉበት መጽሐፍ ነው፣ መልእክት ነው። የዛሬው ርዕሴ እግዚአብሔርን ማወቃችንን በምን እናውቃለን በሚል ርዕስ ውስጥ የተታተተ መልእክት ነው የመልእክቴ ርዕስ የተመሰረተው ከቁጥር ሶስት እስከ ስድስት ላይ ነው። ባለፈው የዛሬ አስራ አምስት ቀን የቁጥር አንድ እና ሁለትን አንደኛ ዮሐንስ ምዕራፍ ሁለት ቁጥር አንድ እና ሁለትን ተመልክተን ነበር እና የዛሬው ከቁጥር ሶስት እስከ ስድስት ላይ የተመሰረተ ነው። አራት ቁጥሮች ናቸው፣ ግን በጣም አስደናቂ ነገር ነው የሚናገሩት። እግዚአብሔርን ማወቃችንን በምን እናውቃለን በሚል ርዕስ ላይ ነው እና እንደ መግቢያ ያህል አንዳንድ ነገሮችን ባስታውሳችሁ ጥሩ ነው። የአንደኛ ዮሐንስ መልእክት በጣም አስደናቂ መልእክት ነው። ዮሐንስ ነው የጻፈው። በነገራችን ላይ ዮሐንስ የወንጌል ዮሐንስ ወንጌልን የጻፈው ነው። አምስት መጽሐፎችን ጽፏል። አንደኛው ዮሐንስ ወንጌል ነው። ሁለተኛው አንደኛ ዮሐንስ፣ ሶስተኛው ሁለተኛ ዮሐንስ፣ አራተኛው ሶስተኛ ዮሐንስ እና አምስተኛው የዮሐንስ ራእይ። ስለዚህ እነዚህን አምስቱን መጽሐፎች የጻፈው ዮሐንስ ነው። አንደኛ ዮሐንስን የጻፈው አንደኛ ዮሐንስ አምስት ምዕራፎች አሉት። ባለፈውም ተናግሬ ያለሁ አንደኛው ምዕራፍ ጨርሰን አሁን ሁለተኛው ምዕራፍ ላይ ያለ ነው። አንዳንድ ጊዜ የእግዚአብሔርን ቃል በተከታታይ አንድ መጽሐፍ ላይ ተመስርተን ማየት በጣም ጠቃሚ ነው። ምክንያቱም ብዙ መሰረታዊ ነገሮችን በልባችንና በሀሳባችን ይዘን መንፈሳዊ ህይወታችንን እንገነባለን ማለት ነው። የአንደኛ ዮሐንስ መጽሐፍ ዋና ሀሳቡ ሰዎች ደህንነት ማግኘታቸው እርግጠኛ መሆኑን ማረጋገጥ ነው። አሁን እኛ ሁላችንም እኔ ብጠይቃችሁ ደህንነት አግኝታችኋል ወይ ጌታ ኢየሱስ ክርስቶስን ተቀብላችሁ ድናችኋል ወይ ብላችሁ አዎ፣ ምንም ጥርጥር የለውም ልትሉኝ ትችላላችሁ። ግን ማረጋገጫችሁ ምንድን ነው? የደህንነት እርግጠኝነታችሁ ምን ላይ ነው የተመሰረተው በስሜት ላይ ነው የተመሰረተው? በስማበለው ላይ ነው የተመሰረተው? ወይስ በሕይወት ለውጥ ላይ ነው የተመሰረተው? ይህንን ይህንን ነገሮች ነው አሁን ዮሐንስ እያነሳ ለአማኞች ነው የተጻፈው፣ አንድ ባንድ እየሄደ ያለው። ስለዚህ ወደ ደህንነት እርግጠኝነት ላይ እየተንደረደረ ያለ የሚያነሳቸው ሀሳቦች በጣም በጣም ጠቃሚና ልንረዳቸው ያስፈልጋሉ እዚህ ጋ ባለፈው የምዕራፍ ሁለትን ሁለት ቁጥሮች ተመልክተናል ብዬ መግቢያ ላይ አሁንም እየተናገርኩ ነው፣ እና ተመልከቱ ባለፈው ስንመለከት እዚህ አንደኛ ዮሐንስ ምዕራፍ ሁለት ላይ አሐዋርያው ቅዱስ ዮሐንስ ልጆች ሆይ እናንተ ኃጢአትን እንዳታደርጉ እነዚህን ነገሮች ለእናንተ እጽፋለሁ። ማንም ሰው ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለን፣ ጻድቅ ኢየሱስ ክርስቶስ፣ እሱም የኃጢአታችን ማስተሰሪያ ነው ለእኛም ብቻ አይደለም ለዓለም ሁሉ ኃጢአት ደግሞ እንጂ ብሎ ይናገራል። እና አማኞች ኃጢአት እንዳትሰሩ ተብለን ታዘናል። ልጆች ሆይ የተባሉት የተባልነው ነው። አማኞች ነን፣ ግን ኃጢአት ያለ መስራት ነገር ሊኖረን ይገባል። ኃጢአት መስራት የለብንም፣ ግን ኃጢአታዊ ባህሪ ስላለን ኃጢአት ብንሰራ ጠበቃ አለን ብሎ ይናገራል። ይሄ ጠበቃችን ጌታ ኢየሱስ ክርስቶስ ነው፣ በሰማይ ለኛ ይማልድልናል እና ጠበቃችን ግን ከዓለም ጠበቆች በጣም የተለየ ነው ብዬ ተናግርለሁ። የዓለም ጠበቆች የሰራነውን ስራ በሙሉ እንዳልሰራ ነው ቆጥረው፣ እንዳንታሰር ወይም የሆነ ፍርድ እንዳይመጣብን መከላከል ነው ስራቸው። ጌታ ኢየሱስ ክርስቶስ ግን እውነተኛ ጠበቃ ስለሆነ ምንድን ነው የሚያደርገው? የሰራነውን ነገር ውሸትም ቢሆን አዎ ዋሽቷል መቀጣት ይገባዋል፣ እስራት ይገባዋል። ግን ለዚህ እኔ ዋጋ ከፍ ያለው ብሎ ነው ጥብቅናውን የሚያከናውነው እና በጣም የተለየ ጥብቅና ነው። ግን ይሄ ጠበቃችን ራሱ አሁን ዮሐንስ ሲናገር የኃጢአታችንም ማስተሰሪያ ነው። ስለዚህ ጠበቃ ነው፣ አት ዘ ሴም ታይም የኃጢአት ማስተሰሪያ ነው። ለኃጢአታችን ይቅር መባል ዋጋ የከፈለ ነው የሚለውን ሰፋ አድርገን አይተነዋል። በጣም የሚገርም ነው። አሁን ከቁጥር ሶስት ጀምሮ የምንመለከተው እግዚአብሔርን ማወቃችንን በምንድን ነው የምናውቀው? ዮሐንስ በጣም አስደናቂ ነገሮችን ነው እያስቀመጠልን ያለው እና እግዚአብሔርን ማወቃችንን በምንድን ነው የምናውቀው? ቁጥር ሶስትን ስታነቡ የሆነ ፍንጭ እንደሚሰጥ ርዕሴ ትመለከታላችሁ። ቁጥር ሶስት የእሱን ትዕዛዛት ትልቁ ጥያቄ እግዚአብሔርን ማወቅ ብዬ የጀመርኩት ነው። ሶስት አራት ነጥቦች አሉኝ። የእሱን ትእዛዛት የምንጠብቅ ከሆነ እኛ በዚህ እሱን እንዳወቅ ነው እናውቃለን። ራሱ የቋንቋ አወቃቀር የሚገርም ነው። የሱን ትእዛዛት የምንጠብቅ ከሆነ እኛ በዚህ የእሱን ትእዛዝ በመጠበቅ እሱን እግዚአብሔርን እንዳወቅ ነው እናውቃለን ነው የሚለው። አሁን አንዳንድ ጥያቄዎችን መጠየቅ በጣም አስፈላጊ ነው። የርዕሴ መንደርደሪያ ይሄ ነው እና እዚህ አንደኛ ዮሐንስ ምዕራፍ ሁለት ቁጥር ሶስት ላይ የእግዚአብሔር ቃል የሚናገረን እግዚአብሔርን ማወቃችንን የምናውቅበት ዋና ነገር፣ መሰረታዊ ነገር እንድንመለከት ነው። አሁን እኔ ጥያቄ አለኝ። እግዚአብሔርን በግል ታውቁታላችሁ ወይ? አሁን እግዚአብሔር በግል የሚታወቅ ነው። ከሌ ፓስተር ለ እከሊት ወይም ለከሌ እግዚአብሔርን ያውቅላታል ወይም ያውቅለታል የሚባል ነገር ክርስትና አይደለም። ክርስትና እግዚአብሔርን የምናውቀው በምናችን ነው፣ በግላችን ነው። ሌላ ሰው ሊያውቅልን አይችልም። ባል ለሚስት፣ ሚስት ለባል፣ ወንድም ለእህት፣ እህት ለወንድም፣ እናት ለልጅ፣ ልጅ ለእናት፣ ማንም ሰው እግዚአብሔርን ስለኛ በእኛ ፋንታ ሊያውቅልን አይችልም። አሁን ሀሳቡ ይሄ ነው። አሁን እዚህ ጋር ሲጻፍ የእሱን ትእዛዝ የምንጠብቅ ከሆነ እኛ እያንዳንዳችን እሱን እንዳወቅነው እናውቃለን ብሎ ሲናገር ይህንን ሀሳብ ነው እየተናገረ ያለው። ግን እኔ ጥያቄ አለኝ። እግዚአብሔርን በግል በግል እናንተ ታውቁታላችሁ ወይ ወይስ ሌሎች ሰዎች እግዚአብሔርን እንደምታውቁ፣ እግዚአብሔርን ታውቃለች እሷ፣ እሱ እግዚአብሔርን ያውቃል በእርግጥ ብለው ሊመሰክሩላችሁ ይችላሉ። ሌሎች ሰዎች ክርስቲያኖችም ሆኑ ክርስቲያን ያልሆኑ ሰዎች ነጮችም ጥቁሮችም ይመሰክሩላችኋሉ። እግዚአብሔርን በግል ማወቅ በመጽሐፍ ቅዱስ በጣም በብዙ ቦታ ላይ የተነገረ ሀሳብ ነው። እንዲያውም እኔ እዚህ ቦታ ላይ አንደኛ ዮሐንስን ስመለከት የደህንነት እርግጠኝነት፣ አሁን መዳናችን እርግጠኛ መሆኑን የምናረጋግጥበት አንዱና አንዱ ዋናው አሲድ ቴስት የሚባለው ነገር እግዚአብሔርን ማወቃችን ነው። የእምነት መመርመሪያችን ማወቂያችን አንዱ ነገር፣ ግን አንዳንድ ወደ ሌሎች ነጥቦች ከመሻገር በፊት ሰዎች እግዚአብሔርን የሚያውቁ ከሆነ እኛ እያንዳንዳችን በዓለም ላይ ከሚታወቁ ነገሮች በሙሉ ልዩ የሆነ የእውቀት እውቀት ውስጥ ገብተናል ማለት ነው። እግዚአብሔርን የሚያውቁ ሰዎች በዓለም ላይ ሳይንቲስት ተብለው ፕሮፌሰር ተብለው ምን ተብለው ዶክተር ተብለው ካሉ ሰዎች ሁሉ በላይ የሆነ እውቀት ያላቸው ሰዎች ናቸው። እግዚአብሔርን የሚያውቁ ሰዎች የዓለምን የሰማይና የምድርን ፈጣሪ ያወቁ ሰዎች ናቸው። በግል ከእሱ ጋር የሚገናኙ ሰዎች ናቸው። እግዚአብሔርን ማወቅ በጣም ትልቅ ነገር ነው። ስለዚህ እኔ ደግሜ ልበለው ሰዎች እግዚአብሔርን ሲያውቁ በምድር ከሚታወቁ ነገር ሁሉ በላይ የሆነውን እውቀት አወቁ ማለት ነው። ከምድር ከሚታወቀው ነገር ሁሉ በላይ የሆነውን እውቀት አገኙ ማለት ነው። የሰማይና የምድሩን ፈጣሪ እውቀት፣ ይህንን ልዩ የሆነ አምላክ እውቀት። ታዲያ ይህንን እውቀት ያገኙ ሰዎች ሙሉ በሙሉ ሕይወታቸው ይለወጣል። ይህንን የኔን ርዕስ ባለፈው ሳምንት ልሰብከው ስለነበረ እዚህ ቡሌቲኑ ላይ ተጽፎ ፓስተር፣ ባለፈውም ሳምንት እዚህ ለነጮቹ በጣም የሚገርም ፓሴጅ ነው። እግዚአብሔርን ማወቅ እኮ ማለት በጣም የተለየ ነገር ነው። እንዴት ነው ማወቅ የምንችለው የሚለውን ነገር በጣም ግሩም ነው እና ሰዎች እግዚአብሔርን ካወቁ እኮ የሚሆንላቸው ነገር ከምንገምተው በላይ ነው እያለ ይናገር ነበር። ለማብራራት ፈልጉ እና እውነት ነው። እግዚአብሔርን ሰዎች ሲያቁ ህይወታቸው ሙሉ በሙሉ ይለወጣል። እግዚአብሔርን ሰዎች ሲያቁ ግብዝነት የሚባል ነገር በውስጣቸው አይኖርም። እግዚአብሔርን ሰዎች ሲያቁ አመለካከታቸው ለማንኛውም ነገር ይለወጣል። ለዓለም ያላቸው አመለካከት፣ ለህይወት ያላቸው አመለካከት በጣም ይለወጣል። እግዚአብሔርን ሰዎች ሲያቁ አነጋገራቸው ራሱ ይለወጣል። አነጋገራችን ራሱ ይለወጣል። እግዚአብሔርን ስታቁ፣ እግዚአብሔር በህይወታችሁ ውስጥ የራሱን እውቀት ሲገልጥ የምትናገሩት ነገር ከእግዚአብሔር እውቀት ጋር የተያያዘ ነው። ዝም ብሎ ተራ ሰዎች አትሆኑም ማለት ነው። በብሉይ ኪዳን እግዚአብሔርን በማወቅ የታወቁ ሴቶችም ወንዶችም ነበሩ፣ ህይወታቸው ሙሉ በሙሉ የተለወጠ። እግዚአብሔርን ሰዎች ሲያውቁ በእግዚአብሔር ላይ ያላቸው እምነት የታጣራና የነጠረ እምነት ነው የሚሆነው። እግዚአብሔርን ሰዎች ሲያውቁ ማህበራዊ ኑሯቸው፣ ለምድር ያላቸው አመለካከት፣ ስለ መንግስተ ሰማይ፣ ይህ የዘረዘርኳቸው ነገሮች አሉ ያላቸው አመለካከት በሙሉ ይለወጣል። እግዚአብሔርን የሚያውቁ ሰዎች እግዚአብሔር ፊት ያላቸው የጸሎት አክብሮት ወይም የጸሎት አቀራረብ ሌሎች ሰዎች እንደሚያደርጉት አይነት የጸሎት አቀራረብ አይሆንም። የጸሎት ህይወታቸው ይለወጣል። አምልኳቸው እግዚአብሔርን የሚያውቁ ሰዎች አምልኳቸው እንደ እግዚአብሔር ቃል ነው የሚሆነው። አሁን እኔና እናንተ እዚህ የምናመልክበት ቅደም ተከተል አለ፣ ሂደት አለ። የኦርደር ኦፍ ወርሺፕ ነው የምንለው የአምልኮ ቅደም ተከተል የአምልኮ ቅደም ተከተላችን በጣም ግልጽ ነው። ውስብስብ አይደለም። አድካሚ አይደለም። ዝም ብሎ የሚያደነቁር ነገር በተከታታይ መስማት አይደለም። በጣም ግልጽ ነው። በመጽሐፍ ቅዱስ ላይ ልክ በመጽሐፍ ቅዱስ የአምልኮ ስርዓት መሰረት የተዋቀረ ነው እና አምልኳችን ራሱ እግዚአብሔርን ስናውቅ እንደ እግዚአብሔር ቃል ነው የሚሆነው። አምልኳችን ራሱ ከእግዚአብሔር ቃል ውጭ የሆነ አምልኮ የሌላ ሃይማኖት አምልኮ ነው። እግዚአብሔርን የሚያውቁ ሰዎች ፈሪሃ እግዚአብሔር ይኖራቸዋል። እዚህ ሁለተኛውም ፓራግራፍ ላይ እንደዚሁ ይህንኑ ሀሳብ የሚያውጠነጥን ነገር ነው ያስቀመጥኩት። ፈሪሃ እግዚአብሔር ይኖራቸዋል። እግዚአብሔርን የሚያውቁ ሰዎች የትም ይሁን ሄድ እግዚአብሔርን ይፈራሉ። እቤትም ይሁን ውጪ፣ ተኝተውም ይሆን ተነስተው፣ እየበሉም እየጠጡም እግዚአብሔርን ይፈራሉ። እግዚአብሔርን የሚያውቁ ሰዎች እግዚአብሔርን ስናውቅ፣ እግዚአብሔርን እናውቃለን ነው የሚል ትልቅ ጥያቄ ነው ያለው። እግዚአብሔርን ስናውቅ፣ እግዚአብሔርን እናከብረዋለን እንደ እግዚአብሔርነቱ። መጽሐፍ ቅዱስ የብሉይ ኪዳን የመጨረሻው ክፍል የትንቢተ ሚልክያስ ነው። ትንቢተ ሚልክያስ ላይ ትንቢተ ሚልክያስን ብታነቡ እግዚአብሔርና እስራኤላውያን ልክ እንደ እሰጥ አገባ አይነት ክርክር ይከራከራሉ። እግዚአብሔር እኔን አላከበራችሁኝም እኮ ብለው ይጠይቃቸዋል። እና ለመሆኑ እንዴት በምንድን ነው ያላከበርንህ? ምን ማለትህ ነው? ብለው የሚናገሩ አይነት ንግግር ነው ያለው። እኔን ማ ያላከበራችሁኝ? በዚህ በዚህ መንገድ ነው። አባት አባት ብላችሁ ትጠሩኛላችሁ፣ ግን እንደ አባታችሁ ፈጽሞ አይታችሁኝ አታውቁም ብሎ እግዚአብሔር ይጠይቃቸዋል እና እንዴት ነው እንደዛ ያላየንህ ብለው እነሱም ደግሞ ሲከራከሩ ታያላችሁ። እግዚአብሔርን ስታውቁ እግዚአብሔርን እንደ አባትነቱ እንደ አምላክነቱ እንደ ታላቅነቱ ታከብሩታላችሁ። እግዚአብሔርን አለማወቅ በእውነት ጎደሎ ሕይወት ይዞ መመላለስ ነው። ስለዚህ በእግዚአብሔር ቃል ላይ በጣም በብዙ ቦታ እግዚአብሔርን ማወቅ በጣም ጠቃሚ መሆኑ ተገልጧል። አንድ አራት ነጥቦች አሉኝ እዚህ ጋር አንደኛ በዘዳግም ሰባት ዘጠኝ ላይ እግዚአብሔር ራሱ በሙሴ በኩል ለሕዝቡ እግዚአብሔር አምላካችሁን እወቁ ብሎ ትእዛዝ ሲያዝ ታያላችሁ። ዳዊት ደግሞ ለልጁ ለሰለሞን ልጄ ሰለሞኖይ ብዙ ነገር ማወቅ ይቻላል በምድር ላይ ግን እግዚአብሔርን እወቅ ብሎ ሲያዘው ታያላችሁ። እግዚአብሔርን ማወቅ ለማንም በጣም ጠቃሚ ነው። ቀጥሎ ስለዚህ እውቀት ጸሎት ተጸልዮ ያውቃል። አሁን ይህንን የምናገረው ጌታ ኢየሱስ ክርስቶስ ዮሐንስ 17 ከቁጥር አንድ እስከ አምስት ላይ የጸለየውን ጸሎት ነው እና ደቀ መዛሙርቱ በሙሉ ተሰብስበው ዘሃይ ፕሪስትሊ ፕሬየር የሚባለው ነው የጌታ ኢየሱስ ክርስቶስ የሊቀ ካህንነቱ ጸሎት ልክ አሳልፎ ተሰጥቶ ሊሰቀል ጥቂት ደቂቃ ሲቀረው የጸለየው ነው እና ምን ብሎ ጸለየ? ለደቀ መዛሙርቱ አባት ሆይ አንተን እና የላከውን ኢየሱስ ክርስቶስን እንዲያውቁ ነው የምጸለየው። በጣም ጠቃሚ ጸሎት ነው። እኛም ለእኛም ለሁላችንም ሁሉ የሚሆን ጸሎት ነው። ጌታ እግዚአብሔርን እና ጌታ ኢየሱስን ማወቅ እንድንችል እግዚአብሔር በጸሎት መንፈስ ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ እንዲጸልይልን አድርጓል። ለዚህ እውቀት ተጸልዮአል። እግዚአብሔርን ስለማወቅ ሶስተኛው፣ ይሄ እውቀት በጣም ተናፍቋል። አሁን ፊልጵሲዎስ ምዕራፍ 3 ቁጥር 10 ላይ ብትሄዱ ሐዋርያው ቅዱስ ጳውሎስ የእኔ ከፍተኛው ናፍቆቴና ምኞቴ ምንድን ነው? እሱን እንዳውቀው ነው። በጣም የሚገርም ነው። የጳውሎስን አነጋገር ፊልጵሲዎስ ላይ ስትመለከቱ ጳውሎስ ጌታ ኢየሱስን ያውቀው ነበር። በደማስቆ መንገድ ላይ ተገልጦለታል። አነጋግሮታል። እንዳውም በግል ጳውሎስን ጌታ ኢየሱስ እንዳስተማረው ነው የሚታመነው። ግን ሐዋርያው ቅዱስ ጳውሎስ ፊልጵስዩስ ላይ ሲመጣ እስር ቤት ውስጥ ቁጭ ብሎ አሁንም አሁንም አሁንም ናፍቆቴ ማንም ማወቅ ነው እሱም ማወቅ ነው ብሎ ሲናገር ታያላቸው። አራተኛ በብሉይ ኪዳን በጣም ጥልቅና አጽንዖት የተሰጠበት ትምህርት ያለበት ትምህርት ተሰጥቶበታል። በነህምያ ምዕራፍ 8 ቁጥር 8 ላይ እዝራ ካህኑ፣ እዝራ ፈጣን ፀሐፊ ተብሎ ይጠቀስ የነበረው እዝራ ያስተምር ነበር የተባለው እግዚአብሔርን ስለማወቅ ነበር። ከስደት የተመለሱ ሰዎች በጣም ብዙ ሺህ ሰው ተሰብስበው እግዚአብሔርን ስለማወቅ ያስተምር ነበር። እግዚአብሔር የሚታወቅ አምላክ ነው። ሊታወቅ የሚፈልግ አምላክ ነው። በግል ለአንቺ ደግሞም ለአንተ፣ ለእኔ፣ ለሁላችንም እንድናውቀው እግዚአብሔር አምላክ ይፈልጋል እና ትልቁ ጥያቄ እግዚአብሔርን ታውቁታላችሁ ወይ? እግዚአብሔርን በእውነት ታውቁታላችሁ ወይ? በግል በግል በግል ሰው እንደምታውቁት እግዚአብሔርን ታውቁታላችሁ። የሚታወቅ አምላክ ነው። ለመታወቅ የሚፈልግ አምላክ ነው። አሁን ዮሐንስ እዚህ ጋር ቁጥር ሶስት ላይ የሚናገረውን ስሙ። የእሱን ትዕዛዝ የምንጠብቅ ከሆነ እኛ በዚህ እሱን እንዳወቅ ነው እናውቃለን አሁን እዚህ እኛ በተሰበሰብንበት ቦታ የእግዚአብሔርን ቃል በምንሰማበት ቦታ በጣም ብዙ ደስ የሚያሰኙ ነገሮች መናገር እንደሚቻል ታውቃላችሁ። እግዚአብሔር ያሻግራችኋል፣ ይባረካችኋል፣ ጥያቄያችሁን ይመልሳል፣ እንዲህ ያደርጋል፣ ተራራችሁን ያፈርሰዋል፣ ድልድያችሁን ይጠግናል ማለት ይቻላል። አይቻልም? ይቻላል። እንደዚህ አይነት ነገሮች መናገር ግን የሰዎች ህይወት መሰረቶች አይደሉም። እነዚህ እነዚህ ጊዜያዊ፣ ምድራዊ ነገሮች ናቸው። ትልቁና ዘላለማዊ ጥቅም ያለው በህይወታችን መቀመጥና መታወቅ ያለበት ነገር እግዚአብሔርን ማወቅ ብቻ ነው። እግዚአብሔርን የሚያውቁ ሰዎች ከእግዚአብሔር ጋር ይኖራሉ። ስለዚህ እዚህ ነጥቤ ላይ እግዚአብሔርን ማወቃችንን ማወቂያው መንገድ ምንድን ነው የሚለውን መሰረታዊ ነገር የስብከቴ ዋና ዋናው ማዕከላዊ ነገር ጋር እንመጣለን። ዮሐንስ እንደሚናገረው የሱን ትእዛዝ የምንጠብቅ ከሆነ ይሄ ኮንዲሽናል ስቴትመንት የሚባል ነው። ሁኔታዊ ስቴትመንት አረፍተ ነገር ነው ወይም ሀረግ ነው። ትእዛዙን የምንጠብቅ ከሆነ እኛ በዚህ ትእዛዙን በመጠበቅ እሱን እንዳወቅ ነው፣ እናውቃለን። ስለ ሌላ ሰው አይደለም የሚናገረው፣ ስለ አማኞች ነው። እኛ እግዚአብሔርን እንደምናውቀው የምናውቅበት ማወቂያ መንገዳችን ይሄ ነው ብሎ ነው ዮሐንስ እየተናገረ ያለ እሱን እንዳወቅ ነው የምናውቀው። በአንድ እና በአንድ ነገር ነው። በምንድን ነው? ትዕዛዙን የምንጠብቅ ከሆነ ነው። ትዕዛዙን የምንጠብቅ ከሆነ እግዚአብሔርን እንደምናውቅ የታወቀ ነገር ነው። ተመልከቱ ወገኖች፣ በዚህ በቤተ ክርስቲያን አገልግሎት፣ በመንፈሳዊ አገልግሎት ውስጥ ብዙ ሰዎች እግዚአብሔርን እናውቃለን፣ በእግዚአብሔር እናምናለን፣ ጥሪ አለን እንደዚህ እንደዛ የሚሉ በጣም ብዙ ሰዎች አሉ። የጌታችን ቃል የሚነግረን ግን እግዚአብሔርን እንደምናውቅ ማወቂያ መንገዳችን ቅድመ ሁኔታ እንዳለው ነው። ቅድመ ሁኔታ አለው። እግዚአብሔርን እንደምናውቅ ማወቂያ መንገዳችን የሱን ትእዛዝ የምንጠብቅ መሆን አለመሆናችን እግዚአብሔርን ማወቃችንን ወይም አለማወቃችንን ማረጋገጫ መንገድ ነው። እኔ እዚህ ጋር አንድ ነገር አስቀምጫለሁ። ደህንነት፣ የጌታ የመንፈስ ቅዱስ መሰጠት፣ አገልግሎት፣ የአማኞች ኅብረት፣ የአማኞች መማር የእሱን ትእዛዝ እንድንጠብቅ የሚያደርጉ ነገሮች ናቸው። አሁን እኛ እዚህ አምልኳችን ተሰብስበን ማምለካችን ዓላማው ምንድን ነው? የእሱን ትእዛዝ እየጠበቅን እንድንኖር ነው። እግዚአብሔርን አንድና ሁለት ዝርዝር በሆኑ ነገሮች እንድናይ የእግዚአብሔርን ባህርይ የእግዚአብሔርን ጸጋ የእግዚአብሔርን የማዳን ነገር እንድናይ የምንደረገው እግዚአብሔርን የሰጠንን ትዕዛዝ እንድንጠብቅና በሱ መንገድና በሱ እውነት እንድንመላለስ ነው። ይህንን በማድረግ ደግሞ ሕይወታችን ከእግዚአብሔር ጋር በትክክል የተገናኘ መሆኑ እርግጠኛ የሆነ እንድንሄድና እንድንመላለስ ነው። አሁንም ልበል፣ ብዙ ሰዎች እግዚአብሔርን እንደሚያውቁ ይናገራሉ። መናገር ብቻ አይደለም እግዚአብሔርን እንደሚያውቁ ለማገልገልም ደፋ ቀና ይላሉ። ጥያቄው እግዚአብሔርን በእውነት ታውቁታላችሁ ወይ ነው። ሰዎች እግዚአብሔርን ያውቁታሉ፣ በእውነት ያውቁታሉ። እግዚአብሔርን የማወቂያ መንገዱ እዚ ጋር በግልጽ ተቀምጦልናል። ምናልባት ወደፊት ክርስቲያኖች ነን ለሚሉ ሰዎች ሁሉ እኛም በራሳችን ይህንን እውነት ልናሳያቸው ያስፈልገናል። ስለዚህ ወደሚቀጥለው ማብራሪያው ነገሬ ስመጣ እሱን ማወቃችን ማወቂያው መንገድ ምንድን ነው? አሁን እሱን ማወቂያችን ማወቂያው መንገድ እዚህ ጋር ሶስት ነጥቦች አስቀምጫለሁ። አንደኛ እሱን ማወቂያችንን ማወቂያው መንገድ ላይ ስንመጣ የመጀመሪያው ነገር ማወቅ ያለብን እግዚአብሔር ትእዛዛት ያሉት አምላክ መሆኑን ነው። ተመልከቱ ቁጥር ሶስት ላይ የእሱን ትእዛዛት የምንጠብቅ ከሆነ እግዚአብሔር ምናለው ነው የሚለን። ትእዛዝ አለው እግዚአብሔር። እግዚአብሔር እኛ ካመንን በኋላ ዝም ብሎ በህዋ ውስጥ እንድንኖር የሚፈልግ አምላክ አይደለም። ትእዛዝ አለው እግዚአብሔር፣ ትእዛዝ አለው። ቃሉ በግልጽ ነው የሚናገረው በጣም ጠቃሚም ነው ደግሞ እግዚአብሔር ትእዛዛት እንዳሉት ያሳየናል። ሙሉ መጽሐፍ ቅዱስ የእግዚአብሔር ትእዛዝ ነው፣ ከዘፍጥረት እስከ ራእይ። በዚህ በእግዚአብሔር ትእዛዛት ውስጥ ሁለት አይነት ነገሮች እናያለን። በግልጽ እንዲህ አድርግ እንዲህ አታድርግ የሚሉ ትእዛዞች አሉ። በታሪክ ውስጥ ደግሞ ማድረግ የሌለብንን ነገር በሰዎች ህይወት ውስጥ እግዚአብሔር እያሳየ ያንም ብታደርጉ ሰዎች የወደቁበት ውድቀት ውስጥ ትወድቃላችሁና እንዳታደርጉት እያለን ነው። ደግሞም እግዚአብሔርን በመታዘዝ ህይወታቸው የተባረከላቸውን ሰዎች ታሪክ እያሳየ መኖር ያለባቸው እንደነሱ ነው እያለ ነው እግዚአብሔር የሚያሳየ መጽሐፍ ቅዱስ ውስጥ። ስለዚህ በግልጽም በተዘዋዋሪም መንገድ እግዚአብሔር ትእዛዝን ቃሉ ውስጥ አስቀምጦልናል። የእግዚአብሔር ትእዛዛት የህይወታችን ብርሃን ናቸው። የእግዚአብሔር ትእዛዛት የእግራችን መብራቶች ናቸው። የእግዚአብሔር ትእዛዛት የነፍሳችን ፈውሶች ናቸው። የእግዚአብሔር ትእዛዛት የታሪካችን ሁሉ መሪዎች ናቸው። የእግዚአብሔር ትእዛዛት የፓስተር ትእዛዛት አይደሉም። የማን ትእዛዛት? የእግዚአብሔር ትእዛዛት። እግዚአብሔር ትእዛዛት አሉት። የእግዚአብሔርን ትእዛዝ መጠበቅ በጣም አስፈላጊና ጠቃሚ ነው። ሁለተኛው ነጥብ እዚህ ጋር የምታዩት የእግዚአብሔር ትእዛዝ መጠበቅ አለበት። የፓስተር ትእዛዝ አይደለም። የእግዚአብሔር ትእዛዝ የሰማይና የምድር ፈጣሪ ሁሉን የሚያውቀው እግዚአብሔር እኛ ልናደርግ የምንችለውን ነገር በመንፈሱ እንድናደርግ የሰጠን ትእዛዞች ናቸው። እነዚህ የእግዚአብሔር ትእዛዛት መጠበቅ አለባቸው። የእግዚአብሔርን ትእዛዝ መጠበቅ ማለት ምን ማለት ነው? መጠበቅ የሚለው ቃል ለማድረግ መታዘዝ የሚለውን ቃል የሚሰጥ አይነት ትርጉም አለው። መጠበቅ በእርግጥ እንደ ወታደር እንዳይጠፋ እንዳይበላሽ ተጠንቅቆ መያዝን የሚናገር ነገር ነው። መጠበቅ የሚባለው ጋርድ አድርጉት አይነት ነገር ነው። ግን የእግዚአብሔርን ቃል መጠበቅ የምንችለው በማድረግ ነው። ትራስጌ በማድረግ አይደለም። አንብበን ምን በማድረግ ነው በህይወታችን በመተርጎም ነው። በህይወታችን በመታዘዝ ነው። የእግዚአብሔርን ቃል የምንጠብቀው ለሌሎችም የምናስተላልፈው እያደረግነው በማሳየት ነው። የእግዚአብሔር ቃል መጠበቂያው አንዱና አንዱ መንገዱ በህይወት በመተርጎም ብቻ ነው። የእግዚአብሔር ቃል መጠበቅ አለበት። ሶስተኛው ነጥቤ የመጠበቅ ምክንያት አሁን የቁጥር ሶስት ማጠቃለያ ሀሳብ ይሄ የቁጥር ሶስት በጣም ብዙ ነገር ነው ያዘው። እንደምታዩት የእሱን ትእዛዛት የምንጠብቅ ከሆነ ሁኔታዊ ኮንዲሽናል አረፍተ ነገር ነው ወይም ሀረግ ነው ብያቸዋለሁ። ከሆነ ከሆነ የምንጠብቅ ከሆነ እኛ በዚህ እሱን በመጠበቃችን፣ ይሄ ሰዋሰዋዊ አቀነባበሩ እንደዚህ ነው። እሱን በመጠበቃችን እሱን የምናውቅ መሆናችንን እናውቃለን ብሎ ነው የሚናገረው። ይሄ ዋና ነጥቡ ነው። በቅድሚያ እኛ እግዚአብሔርን የምናውቅ እኛ እኔ ራሱ አሁን ራሳችሁን በዚህ ቦታ አስቀምጡት። እኔ ራሴ እግዚአብሔርን አውቀዋለሁ። እግዚአብሔርን እንደማውቀው የማውቅበት አንዱ መንገድ ወይም ምክንያት የእሱን ትእዛዝ በመጠበቄ ነው። ስለዚህ የእግዚአብሔርን ትእዛዝ የሚጠብቁ ሰዎች የሚጠብቁ ሰዎች አተዋሹ ካለ የማይዋሹ ሰዎች አትስረቁ ካለ የማይሰርቁ ሰዎች አታታሉ ካለ የማያታልሉ ሰዎች ለምንድን ነው እነዛን ነገሮች የማያደርጉት? እግዚአብሔርን ስለሚያውቁ ነው። እግዚአብሔርን የሚያውቁ ሰዎች የእሱን ትእዛዝ ምን ያደርጋሉ? ይፈጽማሉ። የህይወታቸው ቅድሚያ፣ የህይወታቸው መሰረት፣ የህይወታቸው ዋና፣ የመኖራቸው ምክንያት የእግዚአብሔርን ትእዛዝ ማድረግ ነው። ለምን? እግዚአብሔርን ስለሚያውቁ ነው። አሁን አንድ ጥያቄ ልጠይቃችሁ። ብዙ ሰዎች ሰባኪዎች ሊሆኑ ይችላሉ፣ ወይም ደግሞ ዘማሪዎች ሊሆኑ ይችላሉ፣ ነቢያት ሊሆኑ ይችላሉ። ምንም ይሆኑ የእግዚአብሔርን ትእዛዝ የማይታዘዙና የማያደርጉ ከሆነ ለምንድን ነው የማያደርጉት? እግዚአብሔርን ስለማያውቁ። ጌታ ኢየሱስ ክርስቶስ በመንግስቱ በሚመጣበት ጊዜ በፊቱ ተሰብስበው አንዳንድ ሰዎች በስምህ ትንቢት ተናግረን ነበር፣ በስምህ ተአምራት አድርገን ነበር፣ በስምህ ቤተ ክርስቲያን ተክለን ነበር፣ በስምህ እንደዚህና እንደዛ አድርገን ነበር ይሉኛል ብሎ ተናግሯል። ራሱ ምን አለ? እኔ ፈጽሞ አላወቅኳችሁም፣ አላውቃችሁም በስሜ አድርጋለሁ ብላችሁ ሊሆን ይችላል፣ ግን እኔ አላውቃችሁም። እግዚአብሔርን ሳቁ የሚደረጉ ነገሮች በሙሉ በእግዚአብሔር ዘንድ አይታወቁም። እኔ እግዚአብሔርን ስለማወቅ በምናገርበት ቦታ የማነበው አንድ ጥቅስ አለ ሁልጊዜ ያ ምንድን ነው? ኤፌሶን አንድ ቁጥር 15 ነው። ኤፌሶን 1 አንድ ቁጥር 15 ላይ ሐዋርያው ቅዱስ ጳውሎስ 15፣ 16 ላይ ምን አለ? እኛ ሁል ጊዜ ሌሊትና ቀን ለእናንተ ለኤፌሶን ሰዎች እንጸልያለን ብሎ እንጸልያለን ብሎ እግዚአብሔርን በማወቅ የመገለጥና በጣም ልዩ መንፈሳዊ ስጦታዎች እንዲሰጣችሁ ነው የምንጸልየው ብሎ ሲናገር ታያላችሁ። መንፈሳዊ ስጦታዎቹን በሙሉ የደረደራቸውን በሙሉ ከመደርደሩ በፊት በጸሎቱ መጀመሪያ ላይ የሚጸልየው እግዚአብሔርን በማወቅ ነው። እነዚህ ስጦታዎች የሚመጡላችሁ እንዲሆኑላችሁ የምንጸልየው ብሎ ነው የተናገሩ። መንፈሳዊ ስጦታ ልትቀበሉ ትችላላችሁ። ሊኖራችሁ አለን ልትሉ ትችላላችሁ። እግዚአብሔርን በማወቅ ካልሆነ ግን ዋጋ የለውም፣ ከንቱ ነው። እግዚአብሔርን አይወክልም። እኛን በትምክት በትዕቢት፣ ወይም ደግሞ በማን አለኝበት በማን አለኝ አለኝነት መንፈስ አለብኝነት መንፈስ ሊሞላን ይችላል፣ ግን ከእግዚአብሔር መንገድ በጣም የራቅን መሆናችንን ያሳያል። ስለዚህ ታላችሁ የእግዚአብሔርን ቃል ትእዛዙን የመጠበቁ ምክንያት እግዚአብሔርን የማወቅ ዋናና ዋና ነገር ነው። እግዚአብሔርን ማወቅ እዚህ አንድ ነገር ጽፌ ያለው እግዚአብሔርን ማወቅ የሚባለው ነገር ትምህርት ቤት ወይም ኮሌጅ ወይም ደግሞ የሆነ በዓለም ላይ የታወቀ ዩኒቨርሲቲ ገብቶ የሚገኝ ነገር አይደለም እግዚአብሔርን ማወቅ እግዚአብሔርን ለማወቅ በክርስቶስ በኩል ወደ እግዚአብሔር ለሚመጡ ሰዎች ብቻ የሚሰጥ ነገር ነው በእድሜ የገፉ እግዚአብሔርን የሚያውቋሉ በእድሜ ወጣቶች እግዚአብሔርን የሚያውቋሉ እንግሊዝኛ የማያውቁ እግዚአብሔርን የሚያውቋሉ ፈረንሳይኛ የማያውቁ እግዚአብሔርን የሚያውቋሉ ይህንን ሞደርን ዘመናዊ ዓለም የማያውቁ እግዚአብሔርን የሚያውቁ አሉ። ነጮች መካከል እግዚአብሔርን የሚያውቁ አሉ። ጥቁሮችን መካከል እግዚአብሔርን የሚያውቁ አሉ። እግዚአብሔርን ማወቃችን እኛ ራሳችን የምናውቀው ትእዛዙን በማድረጋችን ነው። እግዚአብሔርን ማወቃችንን የምናውቀው እግዚአብሔርን ማወቃችንን ሰዎች የሚያውቁትም ደግሞ እንደ እግዚአብሔር ቃል በመኖራችን እና በመመላለሳችን ነው። ህይወታችን በጨለማው ዓለም ውስጥ ላሉት ብርሃን የሚሆነው እግዚአብሔርን በማወቅ ትእዛዙን በመጠበቃችን ነው። ስለዚህ ይሄ የእውቀቱ ባህሪ ራሱ የተለዩ ሰዎች በምድር ላይ እንዳሉ የሚያሳይ ነው። እግዚአብሔርን የሚያውቁ እግዚአብሔርን ማወቃቸውን የሚያውቁ ሰዎች እንዳሉ የሚያሳይ ነው። እግዚአብሔርን ማወቃችንን ራሳችን የምናውቀው ትእዛዙም በማድረጋችን ነው ይሄ ነው መጽሐፍ ቅዱስ የሚናገረው ስለዚህ በዚህ በሚቀጥለው ነጥቤ ላይ አንድ የሚያስገርም ነገር አሳያችኋለሁ እርስ በርሱ የሚቃረን ህይወት አሁን ቁጥር አራትን እናንብብ አብረን ቁጥር አራት ሐዋርያው በመንፈስ ቅዱስ ሆኖ የጻፈው እሱን አውቀዋለሁ የሚልና እግዚአብሔርን ማለት ነው የሱን ትእዛዝ የማይፈጽም እሱ ውሸታም ነው እውነትም በሱ ውስጥ የለም ይላል አሁን ታያላችሁ እሱን አሁን እርስ በርስ የሚቃረን ህይወት ያላቸው ሰዎች አሉ። እግዚአብሔርን እናውቃለን ይላሉ። እግዚአብሔርን እናውቃለን ብለው ያገለግላሉ። እግዚአብሔርን አውቀዋለሁ ብለው በሰዎች ፊት ሁሉ ይደነፋሉ፣ ግን የተቃረነ ህይወት ያላቸው ሰዎች አሉ። ተመልከቱ ቃሉ የሚለውን እሱን አውቀዋለሁ የሚል አለ ማ ሰው እሱን አውቀዋለሁ የሚል እና ግን የእሱን ትእዛዝ የማይፈጽም ሰው አለ። እነዚህን ነገሮች ብናያቸው ጥሩ ነው። ይሄ እርስ በርስ የሚቃረን ህይወት ያላቸው ሰው መግለጫ ነው። የመጀመሪያው ሀና አለ ብዬ እዚህ ያስቀመጥኩት አለ፣ እሱን አውቀዋለሁ የሚል ማንም ቢኖር፣ እሱን አውቀዋለሁ የሚል ማንም ሰው ቢኖር፣ አሁን ቁጥር ሶስት ላይ እንደተጻፈው እሱን አውቀዋለሁ የሚል ማንም ሰው ቢኖር ትእዛዙን መፈጸም አለበት። እግዚአብሔርን አውቀዋለሁ የሚሉ ብዙ ናቸው። የእግዚአብሔርን እውቀት አለኝ የሚሉ ሰዎች ካሉ ቃሉን ይጠብቃሉ፣ እንደ ቃሉ ይኖራሉ፣ በቃሉ ይኖራሉ እና ህይወታቸው የተባረከ ደስታ፣ ሰላም፣ እረፍት የሞላበት ነው። መቅበዝበዝ የሚባል ነገር በውስጣቸው የለም። የእግዚአብሔርን ማንነት የሚያውቁ ሰዎች። ስለዚህ ሰዎችን ሁሉ ህይወት የሚያሳይ ነው። ይሄ ይሄ ቃል ዮሐንስ እየጻፈ ያለው ላማኞች ነው። እሱን አውቀዋለሁ የሚል ሰው ካለ እሱን አውቀዋለሁ የሚል ሰው ካለ በጣም ግሩም ነው። እግዚአብሔር ይመስገን። ስለዚህ እሱን አውቀዋለሁ የሚል ሰው ካለ እንደ ትዕዛዙ በመኖሩ እኛም እናውቀዋለን፣ እሱም ራሱን ያውቃል። ግን ተቃርኖ ለላይ አውቀዋለሁ ብሎ ትእዛዙን የማይፈጽም ቢኖር እሱ በኋላ የሚቀጥለው ስላይድ ላይ ይመጣበታለሁ፣ ምን አይነት ሰው እንደሆነ። አውቀዋለሁ ብሎ ትእዛዙን የማይፈጽም አውቀዋለሁ፣ እግዚአብሔርን ግን እንደፈለገኝ መኖር ነው የምፈልገው። እግዚአብሔርን አውቀዋለሁ፣ ለእኔ ልትነግሩኝ አትችሉም፣ እና ፈቃዴን ነው የራሴን ፈቃድ የምፈጽመው። እግዚአብሔርን አውቀዋለሁ እናንተ ደግሞ እነማን ናችሁ? እግዚአብሔርን እውቅ የምትሉ እግዚአብሔርን አውቀዋለሁ ግን የፈለገኝን ነገር ማድረግ ነው የምፈልገው የራሴን ሀሳብ ነው የማራምደው እና ትእዛዙን ብጠብቅ ባልጠብቅ አይዶን ኬር ግዴለኝም የሚሉ ትእዛዙንም ደግሞ አልወደውም አልፈልገውም የሚሉ ሰዎች ቢኖሩ አውቀዋለሁ ብለው የሚኖሩት የተቃረነ ህይወት ነው የሚኖሩት የተቃረነ ህይወት ነው። ግን እርስ በርሱ የሚቃረነው ህይወት ጋር ስንመጣ አሁን በሶስተኛ ደረጃ አውቀዋለሁ ብሎ ትእዛዙን ያለመጠበቅ ምክንያትና ውጤቱን እዚ ጋ ሐዋርያው አስቀምጧል። አንደኛና ሁለተኛ ብሎ ተመልከቱ። እዚ አንደኛ ዮሐንስን እያየን ያለ ነው። አንደኛ ዮሐንስ ምዕራፍ ሁለት ላይ ነው አሁን ያለ ነው። ቁጥር አራትን ነው እያነበብን ያለ ነው ግን ቁጥር ስምንት እና ቁጥር አስር ላይ ልክ እዚህ ቁጥር አራት ላይ እንደተጻፈው አይነት አወቃቀር ታያላችሁ። ባለፈው ሳምንትና የወዳኛውም ሳምንት አይተነዋል። ተመልከቱ። አንደኛ ዮሐንስ ምዕራፍ አንድ ቁጥር ስምንት ላይ ኃጢአት የለብንም የምንል ከሆነ ከሆነ ብሎ ራሳችን እናስታለን፣ እውነቱም በእኛ ውስጥ የለም። ሁለት ነገሮች ተናግሯል። ኃጢአት የለብንም የምንል ከሆነ አንድ፣ እራሳችን እናስታለን፤ ሁለት፣ እውነቱ በእኛ ውስጥ የለም። ቁጥር አስር ላይ እኛ ኃጢአት አላደረግንም ብንል፣ አንድ እሱን ውሸተኛ እናደርገዋለን፣ ሁለት ቃሉ በእኛ ውስጥ የለም ብሎ ይናገራል። ልክ እንደዚህ ቁጥር አራት ላይ እሱን አውቀዋለሁ የሚልና የሱን ትዕዛዝ የማይፈጽም፣ አንድ እሱ ውሸታም ነው፣ ሁለት እውነቱ በሱ ውስጥ የለም። ታያላችሁ እንዴት እንደተዋቀረ፣ በጣም አስደናቂ ነው። የእግዚአብሔር ቃል በሰዋስዋዊ አወቃቀር ነው የተዋቀረው፣ ምክንያቱም የሰዋስው ሁሉ ምንጭና ጥበብ ሰጪ ራሱ እግዚአብሔር ስለሆነ ነው በሰዋሰው አወቃቀር ነው የእግዚአብሔር ቃል የተዋቀረው ስለዚህ ሰዋሰው የማያውቁ ሰዎች ማንበብም ማስተማርም የለባቸው መማር አለባቸው ብዬ አስባለሁ እኔ ብዙ ቦታ ሰዋሰው መማር አለባቸው ብዬ ለአገልጋዮች ተናግሬያለሁ ስለዚህ አንደኛ ውሸታም ነው እሱን አውቀዋለሁ ብሎ ትእዛዙን የማይፈጽም ካለ እሱ ውሸታም ነው እሱን አያውቀውም ውሸቱን ነው አውቀዋለሁ የሚለው እና ውሸታም ነው። ህይወቱ በተቃርኖ የተሞላ ነው። ውሸታም ነው፣ አስመሳይ ነው። ውሸታም የተባሉ አካላት በመጽሐፍ ቅዱስ ላይ አሉ። ብዙ ውሸታም የተባሉ አካላት፣ አንደኛው ውሸታም ተብሎ የታወቀ የተገለጠ ሰው ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ሰይጣን ነው። ጌታ ኢየሱስ ክርስቶስ ከፈሪሳውያን ጋር ሲነጋገር ክርክር ነው፣ ዲስኮርስ ነው የሚባለው ክርክር። እንደዚህ እየተነጋገሩ እና እኛ የአብርሃም ልጆች ነን አንተ ማን እያሉ ባሉበት ጊዜ አብርሃም እኮ እኔን አይቷል እና አብርሃም እኔም በማየቱ ደግሞ ሐሴት አድርጓል። ልክ ያን ጊዜ ሊሰድቡ ሲፈልጉ፣ እናንተ ልክ እንደ ሰይጣን ነው የምትናገሩት። ሰይጣን በመጀመሪያ ውሸታም ነው እና ደግሞ ውሸትን የሚናገረው አመንጭቶ ነው ከራሱ ውስጥ ነው የሚናገረው። እና እሱ ውሸታም፣ የውሸት አባት ነው ብሎ ነው የተናገረው። ሰይጣን ውሸታም ነው። ያልሆነውን ሆነ የሚል ነው። ያልተደረገውን ተደረገ የሚል ነው። የውሸት ትንቢት የሚናገር ነው። የተደረገውን አልተደረገም፣ እውነትን ውሸት፣ ውሸትን እውነት የሚል ነው። ሰይጣን ውሸታም ነው። ስለዚህ ውሸታም የሆነ ሰው እግዚአብሔርን አውቀዋለሁ ብሎ ትእዛዙን የማይፈጽም ማንም ሰው ቢኖር ውሸታም ነው። የማን ተከታይ ነው? የሰይጣን ተከታይ ነው። ምንም እኮ ሌላ ነገር ውስጥ መግባት አያስፈልግም። ውሸታም ሰው እግዚአብሔርን አውቋለሁ ብሎ እንደ እግዚአብሔር ቃል የማይኖር ሰው ውሸታም ነው። ውሸታም የመጀመሪያው ውሸታም ደግሞ ሰይጣን ነው። ስለዚህ ይህም ሰውዬ ሰይጣን ነው አንለውም። ሰው ነው፣ ስጋ የለበሰ ነው። ግን ደንበኛ የሰይጣን ተከታይ ነው። ውሸት የሚናገር ሰው የእግዚአብሔር ተከታይ ተብሎ ሊጠራና ሊታወቅ አይችልም። ውሸት የሚናገር ሰው የሰይጣን ተከታይ ነው። ደህና እንግዲህ እግዚአብሔርን አውቃለሁ የሚልና ትዛዙን የማይፈጽም የሚለው ነገር የተቃረነ ሕይወት ያለውን ሰው የሚያሳይ ነው። ሁለተኛው እውነት በሱ ውስጥ የለም። ታያላችሁ። ለምንድ ነው ይህ ሰው ውሸታም የሆነው? እግዚአብሔርን አውቀዋለሁ እያለ ትዛዙን የማይፈጽም ከሆነ እውነት በውስጡ የለም። እውነት በውስጡ የለም። እውነት በውስጡ ቢኖር የሚናገረው ነገር ምን ይሆናል? እግዚአብሔርን አውቃለሁ ማወቁን ደግሞ በምኑ ያሳይ ነበር? ትእዛዙን በመፈጸሙ ያሳይ ነበር። ስለዚህ እውነት በውስጡ ስለሌለ የእግዚአብሔርን አውቃለሁ የሚለው ነገር ውሸት ነው። እግዚአብሔር ራሱ ምን ስለሆነ? እውነት ስለሆነ። ስለዚህ ወገኖች አውቀዋለሁ ብሎ ትእዛዙን የማይፈጽም ማንም ቢኖር እውነት በሱ ውስጥ የለም። ይሄ በጣም አስፈሪና አስደንጋጭ ነገር ነው። እውነቱ በውስጣችን ከሌለ ውስጣችን ያለው ውሸት ነው። ውስጣችን ያለው ስተት ነው። ውስጣችን ያለው ከጽድቅ የራቀ ነገር ነው። ስለዚህ በጣም ከፍተኛ አደጋ ውስጥ ነው ያለ ነው ማለት ነው። በጣም ያሳዝናል። ይሄ ክፍል ስትመለከቱት ሊያስለቅስም ይገባል። ምክንያቱም የምር ነገር ነውና። አሁን የሚቀጥለው ነጥቤ ጌታን መታዘዝ የጌታ ፍቅር ፍጻሜ የሚለው ቁጥር አምስት ላይ ያለው ነገር ነው። ነገር ግን ማንም የሱን ቃል ቢጠብቅ ታያላችሁ። ቁጥር ሶስት ቁጥር አራት ቁጥር አምስት እነዚህ ነገሮች ናቸው እየደጋገመ የሚናገረው። ነገር ግን ማንም የእሱን ቃል ቢጠብቅ የእሱን ትእዛዝ ቢጠብቅ ማለት ነው፣ በሱ ውስጥ የእግዚአብሔር ፍቅር በእውነት ተፈጽሟል፣ በዚህም እኛ በሱ እንዳለን እናውቃለን። ወደሚገርም ደረጃ ነው እየተሻገረ ያለው። አሁን የእሱን ቃል ማንም ሰው ቢጠብቅ ማንም የሚለው ነገር ነጭውን፣ ጥቁር፣ ሴትውን፣ ወንድ፣ የተማረ ያልተማረ፣ ዛሬ ያመነ፣ ሃያ ዓመት ሙሉ ያመነ ምናምን የሚለውን ነገር በሙሉ ሊያካትት ይችላል። የሱን ትእዛዝ ቢጠብቅ፣ የእሱን ቃል ቢጠብቅ፣ የእሱን ትእዛዝ ቢፈጽም፣ እነዚህ ቁጥር ሶስት ላይ የእሱን ትእዛዝ ቢጠብቅ፣ ቁጥር አራት ላይ የእሱን ትእዛዝ የማይፈጽም ቢፈጽም፣ ቁጥር አምስት ላይ የእሱን ቃል ትእዛዙ ቃሉ ነው። እንደዚህ ብሎ ሶስት ገጽታ ያለውን ነገር ነው እየተናገረ ያለው፣ እና የሚያሳየን ግን አንድ እውነት ነው፤ የእግዚአብሔርን ቃል መፈጸምን ማድረግን እንደ ቃሉ መኖርን ነው። የእግዚአብሔርን ቃል የሚፈጽምና እንደ ቃሉ የሚኖር ሰው በጣም አስደናቂ ከፍታ ላይ የሚኖር ሰው ነው። በመንፈሳዊ አመለካከት ማለት በሱ ውስጥ የእግዚአብሔር ፍቅር በእውነት ተፈጽሟል ብለው ይናገራል። እንዳው ይህንን ቃል ልናገረው አጋጥሟችሁ ወይም ደግሞ በጸሎት መንፈስ ሆናችሁ ወይም ደግሞ በዝማሬ ሆናችሁ እግዚአብሔርን እወድሃለሁ፣ እወድሃለሁ፣ እግዚአብሔር ወይ እወድሃለሁ፣ ጌታ መንፈስ ቅዱስ እወድሃለሁ፣ ጌታ የሱስ ያላችሁበት ጊዜ ነበር አለ። እንደዚ አይነት ጊዜ ነበረ። ብዙ ሰዎች እንደዛ ይላሉ። እናንተስ አጋጥሟችሁ ያውቃል? እወድሃለው እግዚአብሔር ያላችሁበት ጊዜ አለ። ይሄ የእግዚአብሔርን መውደድ በውስጣችን ልናደርግ የሚገባ ነገር እንደሆነ የሚያሳይ ነው። ግን የእግዚአብሔርን ትዕዛዝ የሚፈጽሙ ሰዎች የእግዚአብሔርን መውደዳቸውን የሚያሳዩ ሰዎች ናቸው። አሁን ሁለት ነገር ነው። በኋላ እዚህ የሚከተለውን ጥቅስ ካነበብኩ በኋላ በኋላ መጣበታለሁ። ሁለት ነገር ነው ተመልከቱ። ትዛዙን የምንፈጽም ከሆነ እግዚአብሔርን የምናውቅ መሆናችንን ይጠቁማል። እግዚአብሔርን የምንወድ ከሆነ ደግሞ ትዛዙን የምንጠብቅ የሆንን የምንጠብቅ ሰዎች መሆናችንን ያሳያል። እግዚአብሔርን የማይወዱ ሰዎች እግዚአብሔርን አይታዘዙም። እግዚአብሔርን የማያውቁ ሰዎች እግዚአብሔርን አይታዘዙም። ሁለት ዋና ዋና ነገሮች ናቸው። ስለዚህ ይህንን የእግዚአብሔርን ትዕዛዝ የምናደርግ ከሆነ በውስጣችን እየተፈጸመና እየተከናወነ ያለው ምንድን ነው? እግዚአብሔርን የመውደድ ህይወት እየተከናወነና እየተፈጸመነ ያለው እግዚአብሔርን ወደነዋል፣ እየወደድ ነው ነው። መውደዳችንን ፍቅራችንን በቃሉን በማድረግ እየገለጥን ነው። እኔ ልንገራችሁ ማንም ሰው ምንም ይበላችሁ፣ ማንም ሰው ማንም ሰው ምንም ይበላችሁ፣ እግዚአብሔርን ወዳችሁ የምትኖሩ ከሆነ ማንም ሰው ይክፋው አይክፋው፣ ደስ ይበለው ደስ አይበለው፣ የፈለገውን ይበል አይበል፣ ትዕዛዙን በመፈጸም መኖር አለባችሁ። እግዚአብሔርን የምትወዱ ከሆነ እግዚአብሔርን የሚወዱ ሰዎች በእሳት ፊት እግዚአብሔርን እወደዋለሁ እሳቱን አልፈራም ብለው ራሳቸውን በሳት ፊት ለእሳት መቃጠል የሰጡበት ጊዜ ነበረ። ይህንን ስናነብ ወደ ዮሐንስ 14 መሄድ ያስፈልገናል። የግድ ዮሐንስ ወንጌል ምዕራፍ 14 ዮሐንስ ወንጌል ምዕራፍ 14 ላይ ጌታ ኢየሱስ ለደቀ መዛሙርቱ እንዲህ የሚል ቃል ተናግሯል። እዚህ ጋር ሶስቱም ጥቅሶች አሉኝ። እዚህ ስላይዱ ላይ አንደኛውን ጥቅስ አስወጥቻለሁ። ከቦታ ጥበት የተነሳ ከቁጥር ሃያ አንድ ጀምሮ ላንብብላችሁ። ጌታ ኢየሱስ ነው ለደቀ መዛሙርቱ ያለው፣ የእኔ ትእዛዛት ያለው እሱንም እነሱንም የሚጠብቃቸው እሱ እኔን የሚወደኝ እሱ ነው ብሎ ተናገረ። የሚወደኝም እሱ ባባቴ ይወደዳል፣ እኔም እወደዋለሁ፣ ራሴንም ለሱ እገልጥለታለሁ አለ። ቁጥር 22 የአስቆሮቱ ያልሆነው ይሁዳ ለሱ ጌታ ሆይ አንተ ራስህን ለዓለም ሳይሆን ለእኛ ልትገልጥ ያለው እንዴት ነው ብሎ ራሴን ለሱ ገልጥለታለሁ ብሎ ሲናገር ይህን ጥያቄ ጣልቃ ገብቶ ጠየቀ። ጌታ ኢየሱስ በቁጥር 23 ላይ ኢየሱስን መለሰ። አንድ ሰው እኔን ቢወደኝ፣ ተመልከቱ እኔን ቢወደኝ አንድ ሰው ጌታ ኢየሱስ ነው ያለው እሱ ቃሎቼን ይጠብቃል፣ አባቴም ይወደዋል እኛም ወደ እሱ እንመጣለን፣ በእሱም ዘንድ መኖሪያ እናደርጋለን አለው። የማይወደኝም እሱ የማይጠብቀው የእኔን ቃሎች አይደለም። እናንተ የምትሰሙትም ቃል እኔኔ ላከኝ የአብ እንጂ የኔ አይደለም። በጣም የሚገርሙ ጥቅሶች ናቸው። የእኔ ትዕዛዝ ያለው እሱ የሚጠብቃቸው ትዕዛዜ አለው። ትዕዛዜ በልቡ ተቀምጧል። የሚጠብቀው እነሱን ነው። ስለዚህ እኔ እወደዋለሁ፣ አባት የሚወደዋል አለ ጌታ ኢየሱስ። የአስቆሮቱ ያልሆነው ይሁዳ አቋርጦ ከመጠየቁ በፊት ለዚህ ሰው ትእዛዜ ያለውና ትእዛዜን የሚጠብቀውን ሰው እኔም እወደዋለሁ፣ አባቴም ይወደዋል። ስለዚህ እኔ ራሴን እገልጥለታለሁ። ጌታ ኢየሱስ ራሱን እንዲገልጥልን የምንፈልግ ከሆነ ጌታ ኢየሱስ የተናገረውን ቃል ማድረግ አለብን። አሁን ይህንን ጥያቄ የአስቆሮቱ ያልሆነው ይሁዳ ሲጠይቅ ጌታ ኢየሱስ ያንኑ ነገር ነው የመለሰው በተዘዋዋሪ መንገድ። አንድ ሰው እኔን ቢወደኝ፣ ማንም ሰው ሴት ይሁን ወንድ፣ አንድ ሰው እኔን ቢወደኝ እሱ ቃሎቼን ይጠብቃል። አያችሁ፣ እግዚአብሔርን የምንወድ ከሆነ የእግዚአብሔርን ቃሎች ነው የምንጠብቀው። እግዚአብሔርን የማይወዱ ሰዎች የእግዚአብሔርን ቃል አይጠብቁም። ስለዚህ እኔን የሚወደኝ ሰው ቃሎቼን ይጠብቃል፣ አባቴም ይወደዋል፣ እኛም ወደ እሱ እንመጣለን፣ በእሱ ዘንድ መኖሪያ እናደርጋለን። ጀስት ኢማጂን። የአብና የወልድ የመንፈስ ቅዱስ መኖሪያ መሆኖ መገኘት ይሄ የሚገኘው የእግዚአብሔርን ቃል በመጠበቅ እና እግዚአብሔርን በእውነት በመውደድ ነው። ቁጥር 24 የመጨረሻ የማይወደኝ እሱ የማይጠብቀው የእኔን ቃሎች አይደለም። ምክንያቱም የምናገራቸው እነዚህ ቃሎች የማን ቃሎች ናቸው? የአብ ቃሎች ናቸው። ስለዚህ ሁለት ነገር የምናገረውን ስሙ፣ ጌታን የሚያውቁ ሰዎች ትእዛዙን ይጠብቃሉ ጌታን የሚወዱ ሰዎች ትዛዙን ይጠብቃሉ። ሁለት ሰዎች ሁለት አይነት ነገሮች ነው። ጌታን የሚያውቁ ሰዎች ትዛዙን ይጠብቃሉ። ጌታን የሚወዱ ሰዎች ትዛዙን ይጠብቃሉ። የማይወዱት ጌታን የማይወዱት ሰዎች ትዛዙን አይጠብቁም። ጌታን የማይወዱ ሰዎች ጌታን የማያውቁ ሰዎች ትዛዙን አይጠብቁም። ጌታን የማይወዱ ሰዎች ትዛዙን አይጠብቁም እና ሁለት አይነት ሰዎች ናቸው በምድር ላይ ያሉት። ስለዚህ ከነዚህ ከሁለቱ የትኛው ነን እኛ ብለን ራሳችን መመርመር አለብን። የመጨረሻው በእሱ የሚኖሩ ሰዎች ባህሪያት የሚለው ሀሳቤ ነው። እነዚህ በሙሉ እግዚአብሔርን ማወቃችንን የምናውቅባቸው መንገዶች ናቸው። ቁጥር ስድስት ነገር ግን ቁጥር ስድስት በእሱ ውስጥ እኖራለሁ የሚል እሱ አሁን እንግዲህ ተመልከቱ ማንም ቃሌን የማይጠብቅ፣ ማንም እኔን የማይወድ እንደዚህ እያለ ሄዶ በሱ ውስጥ እኖራለሁ የሚል እሱ አሁን ቅድም በቁጥር አራት ላይ እሱን አውቀዋለሁ የሚል እሱ የሚል አይነት ቃል ነው። በሱ ውስጥ እኖራለሁ የሚል እሱ ይልና እሱ እንደተመላለሰ እራሱ ደግሞ እንደዚህ ሊመላለስ ይገባዋል ብሎ የመጨረሻ ቁጥር ስድስት ላይ ሀሳብ ይሰጣል እግዚአብሔር በጌታ በኢየሱስ ክርስቶስ ሲያድነን እኛ በእሱ እንድንኖር ነው የፈለገው በዓለም ውስጥ ነው ያለ ነው ግን በጌታ በኢየሱስ ውስጥ እንድንኖር ነው ጌታ ኢየሱስ ክርስቶስ ውጫችንን ከቦ እኛ እሱ ውስጥ ጌታ ኢየሱስ ክርስቶስ ልባችን ውስጥ ሆኖ እኛ ደግሞ የሱ መኖሪያዎች ሁለቱ የተለያዩ አይነት አገላለጦች ነው። መጽሐፍ ቅዱስ ላይ የተገለጡት በሱ እኖራለሁ። እኔ የእግዚአብሔር አማኝ እና በጌታ እኖራለሁ የሚሉ ሰዎች ሁለት ነገር ማድረግ አለባቸው። አንደኛ እሱ እንደተመላለሰ ማወቅና እነሱ ራሳቸው እሱ እንደተመላለሰ መመላለስ አለባቸው። ስለዚህ ጌታ ኢየሱስ እንዴት ነው የተመላለሰው? በምድር ላይ የኖረውን ህይወት የሚጠቁም ሐሳብ ነው። ጌታ ኢየሱስ በምድር ላይ እንዴት ነው የኖረው? ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል፣ እነዚህ አራቱ ወንጌሎች የሚያሳዩን ጌታ ኢየሱስ በምድር ላይ እንዴት እንደተመላለሰ ነው። አስቡ ጌታ ኢየሱስ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ላይ በምድር ላይ የተመላለሰው በፍቅር ነው። በምድር ላይ የተመላለሰው በትህትና ነው። እኔ በልቤ ትሁት ደግሞ በውስጤ የዋህ ነኝ ብሎ የትህትና የዋህነት መንፈስ ነው እያሳየ ነበረው። ጌታ ኢየሱስ በፍቅር ነው የተመላለሰው። ጌታ ኢየሱስ በእውነት ነው የተመላለሰው። ጌታ ኢየሱስ ለሰዎች መስዋዕትነት እየከፈለ ነበረ የኖረው። ወዶናልኛል። ሰዎችን ይቅር እያለ ነበር ይመላለስ የነበረው። ሰዎች እኛ ሁላችንም ጌታ ኢየሱስን ያላሳዘንበት ቀን ይኖራል ብላችሁ እንዳታስቡ። ሁሌም እናሳዝነዋለን። አሁንም በትግስት ችሎን ነው ያለው። ድሮም ደቀ መዛሙርቱን ስንት ጊዜ ነው ጌታ ኢየሱስ ክርስቶስን ጥለው ለመሄድ ደቀ መዛሙርቱ የፈለጉት? ስንት ጊዜ ነው ደቀ መዛሙርቱ እየመጡ ከኛ ማን ነው ትልቁ የሚበልጠው ብለው ይጠይቁት የነበረው መንገድ ላይ ይከራከሩ ነበር። ከኛ ትልቅ የሚሆን በመንግስቱ ሲቀመጥ እሱ ግራኛ፣ ቀኝ የምንሆን ሰዎች እነማንን ብለው ይከራከሩ የነበሩ ሰዎች ናቸው። አሳ አጥማጆች የነበሩ በጣም የሚገርም ነው የጌታ ኢየሱስ ክርስቶስ ትዕዛ ትዕግስት፣ እነዚህን ሰዎች ታግሶ ሶስት ዓመት ሙሉ ተሸክሞ ሐዋርያት አድርጎ ሲልካቸው፣ ጌታ ኢየሱስ በፍቅር በትዕግስት፣ በቸርነት፣ በምሕረት፣ በይቅርታ ነው የተመላለሰው። እኛስ እንዴት ነው ልንመላለስ የሚገባን? ቁጥር ስድስት በእሱ ውስጥ እኖራለሁ የሚል እሱ እሱ እንደተመላለሰ ራሱ ደግሞ እንደዚሁ ሊመላለስ ይገባዋል። ይሄ ይገባዋል የሚለው ቃል በእንግሊዝኛ በአማርኛ ግዴታን የሚያሳይ አይመስልም መሰለኝ። ነገሩ ግዴታ ነው ይገባል ነው የሚለው። በእንግሊዝኛ መስት ነው የሚለው እሱ እንደተመላለሰ ግድ ልንመላለስ አለብን። ማን ከሆንን? እሱን በሱ ውስጥ እኖራለሁ የምንል ከሆነ በሱ ውስጥ እኖራለሁ የምንል ከሆነ ልክ እንደ ጌታ ኢየሱስ ሰዎችን ይቅር ማለት አለብን። ሰዎችን መውደድ አለብን። ሰዎችን መታገስ አለብን። ለሰዎች መጸለያ አለብን። እግዚአብሔርን ማክበር አለብን። የእግዚአብሔርን ፈቃድ ጌታ ኢየሱስ ይፈጽም እንደነበረ መፈጸም አለብን። በጣም ብዙ ነገሮች ጌታ ኢየሱስ እንዳደረገ እንደተመላለሰ በነዚህ ሁሉ ነገሮች ልንመላለስ ይገባናል። አያችሁ ወገኖች፣ በነዚህ በአራት ቁጥሮች ውስጥ ዮሐንስ እግዚአብሔርን እናውቀዋለን የምንል ከሆነ የምናውቅባቸውን መንገዶች ነው የሚናገረው። እንዳወቅ ነው የምናውቀው በምንድን ነው? እግዚአብሔርን እንዳወቅ ነው። አሁን ወደ ግላችን እናምጠው። እግዚአብሔርን እንዳወቅ ነው። አውቀነዋል የምንል ከሆነ እንዳወቅነው፣ ማወቂያ መንገዳችን ምንድን ነው? ትዛዙን መጠበቃችን ነው። ትዛዙን መጠበቃችን ነው። እግዚአብሔርን እወደዋለሁ ብለን እንላለን። እወደዋለሁ እምንል ከሆነ መውደዳችንን የምናውቀው በምንድን ነው? ትዛዙን በመጠበቃችን ነው። እነዚህ ሁለት ነገሮች ናቸው እዚህ ጋር እየተሽከረከሩ ያሉት በኢየሱስ ውስጥ አለው። በሱ ውስጥ ነው ምን ኖር ምን ኖረው የምንል ከሆነ በሱ ውስጥ መኖራችንን የምናውቀው እንዴት ነው? እሱ እንደተመላለሰ በመመላለስ ነው። እነዚህ ዋና ዋና ነገሮችን ብናውቅ በውስጣችን እምነታችን ምን አይነት እንደሆነ ማወቅ እንችላለን። ለሌሎችም ሰዎች ደንበኛ ምስክርና አስተማሪዎች፣ ከተሳሳተ መንገድ መላሾች ልንሆን እንችላለን። መቼም የሚገርም ነው። እንደገና እንደገና ብታነቡት ቃሉን በጣም ጠቃሚ ነው። ክርስቲያን ሆነን ከኖርን አይቀር እግዚአብሔርን አውቀን ነው መኖር ያለብን። እሱን አውቀዋለው የምንል ከሆነ ደግሞ ትእዛዙን በመፈጸም ነው ማወቅ መኖር ያለብን። የእሱ ፍቅር በእኛ ውስጥ ሙሉ ለሙሉ ተግባራዊ የሚሆነው የእሱን ትእዛዝ መታዘዛችን ነው። በሱ እኖራለሁ የምንል ከሆነ ልክ የምንኖረው እንደሱ መሆን አለበት ማለት ነው። ጌታ ኢየሱስ ይርዳል። እግዚአብሔር ይመስገን። የመጨረሻው መዝሙር እንዘምራለን። ቁጥር ሃያ ስድስትን ነው የምንዘምረው። ከመልእክቱ ጋር የሚሄድ ነው። በእምነት እኖራለሁ የሚለው ቁጥር ሃያ ስድስት ነ።